ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ ፕሮፌሰር ኤፍሬም በኢትዮጵያ ውስጥ የይሁዳውያን እምነት እንደምን ሊገባና ሊስፋፋ ቻለ ጊዜውስ መቼ ነው ይላሉ ይሄ በጣም ጥሩ ጥያቄ ነው ብዙ ጥናት የሚያስፈልግ ነው የኢትዮጵያ ባህል ራሷ በእስራኤል ሃይማኖት የተደበላለቀች ናት ማለት ነው ፈረንጆች እንኳን በአስራ ስምንት መቶም ሲመጡ በጣም ያገረማቸው ይሄ ነው። ረጀንት የሚባለው ለምሳሌ ኢትዮጵያን ቤተክርስቲያን ሄድኩና በቃ የጥንት እስራኤልን መቅደስ አሳብ ወሰኝ እና ባህሉ ሁሉ የጥንት እስራኤሎች ባህል ነው ይላል። ይሄ ለምንድን ነው? ከጥንት ጀምሮ በኢትዮጵያ ውስጥ ብዙ ይሁዶች እንደነበሩ ያሳያል። ይህንን ደግሞ ማወቅ የምንችለው አንደኛ በሌጀንድ በኩል ብዙ ታሪክ አለ። ሁለተኛ በታሪክም በኩል ብዙ ታሪክ አለ። ከዛ በኋላ ሳነ መጽሐፍትን ቋንቋንም ስንመለከት የኢትዮጵያን ባህል በጣም የአይሁዶች እምነት ጠልቆ የገባበት ባህል መሆኑ ጥርጣሬ የለውም። በሌጀንድ በኩል ስንመለከት ለምሳሌ በብሉይ ኪዳን በእስራኤሎች መጽሐፍት ኢትዮጵያ ተብሎ አንድ አምሳ ጊዜ ተጠቅሰዋል። እንግዲህ ኢትዮጵያ ማለቱን ያውቁ ነበር ማለት ነው። መተዋወቅ ነበረባቸው። አንዳንድ ሊቃውንቶች ዛሬ ሊቃውንቶች ሳይሆኑ መርማሪዎች ኢትዮጵያ ብለው ከዚህ በሰብቱ አጅንት ከኩሽ የተተረጎመው ኩሽ ማለት ሱዳን ነው ይላሉ። ይሄ ትክክል አይደለም። እውነት ነው ኩሽ ከግብፅ መታች ያለውን አገር ሁሉ ይጠቀልላል። ነገር ግን ኩሽ በኋላም ኢትዮጵያም ብሎ ሲተረጎም ከዚህ በፊት እንደገለጽኩት በአራተኛ መቶ ዓመት ኢትዮጵያኖች ኦልሬዲ እኛ ኢትዮጵያን ብለው ቃሉን ተጠቅመውበታል ሌሎቹ አልተከራከሩም ከሱዳን በኩል ኩሽ ነው ብሉ እሱም ትክክል ሊሆን ይችላል ነገር ግን ኢትዮጵያም የዛን ጊዜ ሰፋ ብላ እስከዛ ድረስ ገዝታለች ኩሽ ማለት በመጽሐፍ ቅዱስ ውስጥ ኢትዮጵያን እንደምጠቀልል እንበል ምንም አጠራጥርም ሁለተኛ አንድ የኔ ፕሮፌሰር የነበረው በጣም በአለም የታወቅ ዊሊያም ፎክስወል ኦልብራች የሚባል ሃርቨርድ መጥቶ ሲያስተምር ጆንስ ሆፕኪንስ ነው ነበረው አንድ ጊዜ አንድ አርቲክል ጽፏል ዌር ወስ የጋርደን ኦፍ ኢደን ብሎ በጣም የሚያስገርመው የጋርደን ኦፍ ኢደን ወደ ኖርት ኢትዮጵያ አስቀመጠው እና በጣም እዛ ውስጥ እንኳን ለምን እንዳደረገ ለመተርጎም ብዙ ጊዜ ይፈጃል ስለዚህ ከጥንት ጀምሮ ኢትዮጵያ ና እስራኤል መካከል ግንኙነት እንደነበረ ምንም ጥርጣሬ የለውም ለምሳሌ ሌላ ደግሞ መጀመሪያ በሌጀንድ እንመለከት በሌጀንድ ብንመለከት መጽሐፍ ቅዱስ ላይ ከመጀመሪያውኑ ሙሴ ኩሻት የሚባል ሚስት ነበረችው ይላል። ከየት ናት እሷ? ከሱዳን ብትሆን ከኢትዮጵያም ብትሆን ያው አፍሪካዊ ነበረች ማለት ነው። ቀጥሎም እንደዚሁ ለምሳሌ የንጉሥ ተደቃያ ኤብድሜሌክ የሚባል የመንግስት አማካሪ ነበር ይላል። እና በየቦታው በመጽሐፍ ቅዱስ ውስጥ አንድ ሃምሳ ቦታ አንዳንዶቹ ቃላት ኢትዮጵያ የሚባለውን ነገር ይጠቅሳል። ሁለተኛ ኢትዮጵያውያን የሚሉትን ቃል ይጠቅሳል ይሄንን የማነሳበት ምክንያቱ ከጥንት ጀምሮ ኢትዮጵያና እስራኤል መካከል ኢንተርአክሽን ነበር ግንኙነት ነበር በንግድ በባህል እንዲያውም በምድራሽ ውስጥ ደግሞ ስንመለከት ለምሳሌ አንድ ቦታ ምን ይላል ሙሴ አንድ መቶ ሀያ አመት ነው የኖረው ይላል አርባ አመት ፈራኦን ቤት የፈራኦን ልጅ ሆኖ የእሱ ልጅ አገረድ እንዳሳደገችው መጽሐፍ ቅዱስ ይናገራል እዛ ኖሯል ይላል አርባ አመት ደግሞ እስራኤሎችን በሲና ምድረበዳ ሲያዞራቸው በዛም አስርቱን ትዕዛዛት ሲቀበል እዛ ሲና ውስጥ ነበረ ይላል መቶ ሀያ ዓመት ስለሆነ የቀረውን አርባ አመት ደግሞ የት አለ ይላል አንዱ ሚድራሽ ላይ ነው ኢትዮጵያ ነበር ይላል እንዲያውም ኢትዮጵያ ሄዶ የኢትዮጵያን ንጉሥ ልጅ አገባ የእንግዳስ ኩሽ ነው በጣም ከዛ ከግብፅ አገር ርቆ ተሸሽጎ ኢትዮጵያ ያለ። ያው እንዳልኩት የዛን ጊዜ ኢትዮጵያም ሱዳንም ሊሆን ይችላል እና እንዲህ ያለ ታሪክ አለ። በአዲስ ኪዳን በኩል ስንመለከት ለምሳሌ በግብረ ሐዋርያ በጴንጤቆስጤ ቀን ብዙ ሰዎች ነበሩ ይላል። ግን የሚያስገርመው ያ ኢትዮጵያው ህንዳቄ ታሪኩ ምንድን ነው የምለው፣ ወደ ኢየሩሳሌም ለስግደት መጣ ይላል። ለምንድን ነው ኢየሩሳሌም የመጣውስ? ኢየሩሳሌም የእስራኤሎች ሃይማኖት ያለበት ቦታ ነው። ስለዚህ ጥያቄውን ብንጠይቅ እሱ ብቻ ሳይሆን ሌሎችም ኢትዮጵያኖች በዛን ዘመን ወደ ኢየሩሳሌም እየመጡ እየሰግዙ ነበር። እንግዲያ ለምንድን ነው የሚያደርጉት? እስራኤልን ውነት ስለነበረባቸው ማለት ነው። እነ ክርስቶስም ይህንን ሲያነሱ በጴንጤቆስትም ቀን ኢትዮጵያኖች ነበሩ ይላሉ። በቅርብ ጊዜ ፕሮፌሰር ባወርሳት በጣም የታወቀ ሰው ነው። እዚህ ፕሪንስተን ኢንስቲትዩት ኦፍ አድቫንስድ ስተዲ ስለ አዱሊስ ኢንስክሪፕሽን አንድ መጽሐፍ ጽበዋል እና እዛ ላይ ብዙዎቹ ላይ ሊቃውንቶች እንደምሉ ኢትዮጵያ መጀመሪያ ሴንቸሪ ላይ ብዙ ይሁዶች ነበሩ ይላል። ይሄ ደግሞ ከኢትዮጵያ ልብ ታሪክ ጋር ይገናኛል። አሁን ወደ ሰሜን ለአካል ጉዳ እንደዛ ሄዱ ህዝቡ ምን ይላል? ከክርስትና በፊት አምሳ ከመቶ ህዝቡ ይሁዲ ነበር ይላል። እና እንግዲህ የአፍ ታሪክ ሊሆን በኋላ ወደ ክርስቲያን ተለወጡ። አሁን እነ ፕሮፌሰር ባወርሳ ሌሎቹም ሊቃውንት በሙሉ የምስማሙት አንድ ነገር አለ ፈርስት ሰከንድ ተርድ ሰንቸሪ ገደማ ብዙ ይሁዶች ነበሩ ኢትዮጵያ። ይህንን ልቃውንቶችም የሚቀበሉት ነገር ነው። ሶስተኛ ነገር ደግሞ በታሪክ ስንመለከት በጣም የታወቀ ነገር በቀይ ባህር ውስጥ ብዙ ንግድ እንደነበረ ከሮማኖችም ከግርኮችም ጽፈት እናገኛለን። እነዚህም ሁሉ ከነሱ መካከል ብዙ ይሁዲ ነጋዴዎች ነበሩ። ስትራቦ የሚባለው ደግሞ በጽፈቱ ላይ ሮማኖች የመንን መጥተው ትወሩ በኢትዮጵያ በኩል አልፈው ነው ብዙ ይሁዲዎች ወታደሮች ነበሩ ይላል። ቁጥራቸውንም ይሰጣል። ከዛም በኋላ ባለፈውን ጊዜ እንደነገርኩት ፕሮኮፒየስ የሚባለው ደግሞ ኢትዮጵያ፣ የመን ብዙ ይሁዲ መንግስት ስለነበረ ከእነሱ ጋር ተዋጉ ይላል። በእኔ በኩል በሃይማኖት በኩል አይመስለኝም። ያኛው ሮምና ፐርዣ መካከል ስላለው ክርክር ኢትዮጵያ የሮምን ወገን ወሰደች፣ የመን ደግሞ የዛን ጊዜ ያሉት ይሁዲዎች ደግሞ የፐርዣ ወገን ወሰዱ። በዛ ነው ተጣሉ። ነገር ግን ብዙ ወታደሮች ይዞ ወደ ኢትዮጵያ እንደመጣ በጦርነት ጊዜ እንደምሆን ምንም አጠራጥርም። ኢትዮጵያ ውስጥ ኤርሊ ክርስቲያን ጊዜ ብዙ ይሁዶች እንደነበሩ ብዙ ሊቃውንቶች የሚስማሙበት ነገር ነው። ያሆኖች ውስጥ እንደሚያውቁት ቀደም ሲል የእስራኤሉ ጠቅላይ ሚኒስትር ሜናሃም ቤገን እንደዚሁም ሁላችንም እንደምናውቀው በዚህ በኦፕሬሽን ሞሰስ፣ ጆሹዋ እና ሶሎሞን በዛ መልክ ተጓጉዘዋል። እነኚህ በኢትዮጵያውያን ቤተ እስራኤሎች ታሪክ ከየት ነው የሚጀምረው? የእነሱስ ሃይማኖት ከእስራኤል ሃይማኖት ጋር ልዩነትና አንድነት አለው? ይህም ጥሩ ጥያቄ ነው። አሁን አብዛኛው ሊቃውንት በመጀመሪያው ሴንቸሪ ኢትዮጵያ ውስጥ ብዙ ይሁዶች መኖራቸውን ይስማማሉ። ግን አንዳንዶቹ ምን አሉ? አይ አሁን ያሉት ቤተ እስራኤሎች መሰረታቸው ልዩ ነው። እንዲያውም አንዳንድ እኔም አውቃቸውን ሰዎች በስህተት እነሱ በአራት መቶ አመት በፊት ወደ እስራኤልነት ተገለበጡ ብለው የምጽፉ አሉ። ይሄ ትክክል አይደለም። ከኤርሊ ክርስቲያን ጊዜ ጀምሮ ብዙ ይሁዶች ከነበሩ ከነሱ መካከል ብዙዎቹ ክርስቲያኖች ሲሆኑ፣ ሌሎቹ ደግሞ በይሁድነት ቆይተዋል። እንዲያም ይሄ ሬፌሬንስ ወደ ይሁድነት በዘጠነኛም ክፍል ይገኛል። በአስራ ሶስተኛም ክፍል ይገኛል። ስለዚህ ቤተ እስራኤሎች አሁን እነዚህ ትንሽ ጥራዝ ነጠቅ የሆኑት ሊቃውንቶች በአራተኛ መቶ አመት የተፈጠሩ ናቸው የሚሉት ስህተት እየሆነ ከዚህ ከጥንት ጀምሮ ከነበሩት እንዲያም ቤተ እስራኤሎች ብቻ ሳይሆኑ እንዲያም ብዙ የኢትዮጵያ ሕዝብ ከኤርትራ ከሰሜንም፣ በኋላ ክርስቲያኖች የሆኑት እኛ ትውልዳችን ከጥንት እስራኤል ነው ብለው የሚያምኑ አሉ። እውነት ደግሞ ሊኖርበት ይችላል። በመስኮብ ሀገር፣ በፖላንድ ሀገር አራት ሚሊዮን ሶስት ሚሊዮን ሁለት ሚሊዮን ህዝብ ኖረ ሲባል ከየት ነው ዛ የመጡት? መጽሐፍ ቅዱስ ውስጥ ኢትዮጵያ ኢትዮጵያ ብሎ አምሳ ጊዜ ተጠቅሰዋል። ፖላንድ አንድ ጊዜም አልተጠቀሰም። መስኮቢው አንድ ጊዜም አልተጠቀሰም። እና እንዴት ነው እንደዚህ የበዙት? ኢትዮጵያ ግን ከጥንት ጀምራ ከእስራኤል ጋር በንግድ፣ በታሪክ በብዙ ነገር የምትገናኝ ስለነበረ ብዙ ይሁዶች ነበሩ። እነዚህ የኢትዮጵያ ታሪክ እንደምለው መጀመሪያ በክርስቲያንነት ጊዜ አምሳ ፐርሰንቱ ይሁዲ ነበር፣ አምሳ ፐርሰንቱ ሌላ አመላኮት ነበረው። በኋላ ሁሉም ወደ ክርስቲያን ተለወጡ። ብዙዎቹ ደግሞ ያልተለወጡቱ ቤተ እስራኤል የሚባለው ነገድ ከዛ እየተወላለደ መጥቷል። ይህንን ሀሳብ እንዲያውም እዛ ቤተ እስራኤሎች መኖራቸው ኦልሬዲ ለምሳሌ አስራ ስድስተኛ ክፍል አመት ረባይ ዳቪድ ዝምራ የሚባለው ከአንድ ኢትዮጵያን እንደዚህ ተገናኝቶ እንደዚህ ሲነጋገር እነዚህ እስራኤሎች ከኩሽ አገር የመጡት ናቸው ብሎ አረጋግጠዋል። እንደዚሁም በአስራ ሰባተኛ መቶ አመት ኢትዮጵያ ውስጥ ጦርነት በነበረበት ጊዜ ግማሹ ይሁዲዎች ነበሩ የምንባል አለ። እነዚህ ይሁዲዎች በሌሊት ተነስተው ይሁዲዎች አልሆኑም፣ የድሮ ይሁዲዎች ነበሩ ማለት ነው። ጄምስ ብሩስም ስለ ኢትዮጵያን ጁሾች ይናገራል በአስራ ስምንተኛ መቶ አመት እንደዚሁም ራባይ አዝሪኤል ሀምደሪኤል የምባለው በአስራ ዘጠነኛው ራባይ አይንስታት ከዛ በኋላ እነ ጆዘፍ አሌቪ ቤተ እስራኤሎች ኢትዮጵያ ውስጥ አሉ ይሁዶች አሉ ብለው ይህንን በማመን ወደ ጉዳዩ ገብተዋል። ከዚህ በኋላ የእስራኤል መንግስት በምቆምበት ጊዜ ጥቂቶች እስራኤል በመጡበት ጊዜ፣ አብዛኛውን ግን በደንብ አልተቀበሏቸውም ነበር። እግዚአብሔር ይመስገን በዚህ በእኛው ዘመን ኦፐሬሽን ሞዜዝ እሱ እንዳሉት ኦፐሬሽን ሰለሞን እንደምባለው ተደርገው በቤተ እስራኤሎች ጥንካሬ በመነሳሳት ወደ እስራኤል እንደ ሌላው ይሁዲዎች እንድመጡ አልያ እንዲያደርጉ ተደረገ። እስራኤል ሀገር የአሁን ሰፍረዋል ቤተ እስራኤሎች። በአሁኑ ወቅት አኗኗራቸው በተለይ ከሃይማኖቱ ጋር በተያያዘ በምን መልክ ላይ ይገናኛል? የቤተ እስራኤሎች የኢትዮጵያ የእምነት አከባበራቸውና እስራኤል ውስጥ ያለው የይሁዲ ሃይማኖት እምነት ስርዓት አንድነትና ልዩነታቸው ምን ይመስላል? በጣም ጥሩ ነው። የጥሩ ጥያቄ ነው። እንደውም አንዱ በመጀመሪያ አንቀበላቸውም ያሉት አንዳንዶቹ የምዕራባውያን ይሁዲዎች ምንድን ነው የሚሉት ቤተ እስራኤሎች ታልሙድ ወይም ሀለካ የምንለው ወይም ምሽና የምንለው የላቸውም። እንግዳ ታልሙድ እና ምሽና ነው የሚባሉት፣ ከሁለት ሺህ ዓመት በፊት ከመጽሐፍ ቅዱስ ውጪ በአፈ ታሪክ እየተጻፉ ህጋጋት ናቸው። መጀመሪያ ሁለት ሺህ ዓመት በፊት እነዚህ ሰው በቃልና በባህል ብቻ ነው የሚያውቀው። ከዛ በኋላ በሁለተኛው መቶ ሶስተኛው መቶ ዓመት ላይ ራባይ ሁዳ የሚባል ምሽና የሚባለውን ጻፈ። ዛሬ ከመጽሐፍ ቅዱስ ውስጥ ምሽና የምባለው የእስራኤሎች መጽሐፍ ሰፋ ያሉ በኦሪት ውስጥ የሚገኙትን ህግጋት የምተነትንና የምተረጉም መጽሐፍ ነው እና ሀለካ ስሉ የምግባር መንገድ የምግባር የእስራኤሎች ምግባር በዚህ በሀለካ የተመሰረተ ነው እና ምዕራባውያን በዛ እየተመሰረቱ ናቸው የምሉ፣ ይሄ ደግሞ ትክክል አይደለም። እኔም ብዙ ተከራክሬ ያለው እንዴት ብሉኝ፣ ምሽና ራሱ ታልሙድ የምንለው ለብዙ ዘመናት በእጅ ነበር የምጻፉት። በእጅ እንዲህ ያለ በብራና ላይ መጽሐፍ በጣም ቀላል አይደለም። ማንኛውም ይሁዲ ብራናውን በቀላሉ መግዛት አይችልም። በጥቅቶች ዘወንድችን የሚገኘው ስለዚህ፣ የአውሮፓ ይሁዲዎች ምሽና የኦረሎ የሚባል የአፍ ህግን ለማለት ነው ያውቃሉ። ሌሎቹ አውቁ ማለት ስህተት ነው። እንዴት ብሉን መጀመሪያ ይሄ ምሽና የምንለው እስራኤል አገር የኦረል ህጋጋት ማለት ነው የአፍ ህጋጋት ወይም የባህል ህጋጋት ካስተመሪሎ የምንለው ነው። እሱን ሰብስቦ የጻፈው በሶስተኛ መቶ አመት ነው። ከዛ በኋላ በኢራክና በፐርዣ በሚገኙት በሱራ ፑምቤዲታ በሚባሉት ቦታ እነዚህን ደግሞ ምሽናው ራሱ እየተረጎሙ እየተነተኑ ታልሙድ የሚባለውን አስፋብ ሰው ጻፉ። አሁን ኤውሮፓ ውስጥ አንድ እነ ራሽ የሚባሉት የታወቁ መጽሐፍ ተርጓሚዎች አንዳንዴ ከዚህ ከሚሽና ውስጥ ያሉትን መጽሐፍ አላየንም ብለው ጽፈዋል። ስለዚህ እኔ ደግሞ በራሴ እንዳየሁት አሜሪካን አገር ስመጣ አብዛኛው ታልሙድና ምድራሽ ውስጥ ያለውን ህግ ከታተላል ማለት ይቅርና ምሽና ምንድን ነው ብሎ የጠየቀኝ የአሜሪካን ይሁዲ አለ። ስለዚህ እኛ ምዕራባውያን ታልሙድ ምሽና አለን፣ ይሄ ኦረሎ አለን ኢትዮጵያኖች የላቸውም ማለት ትልቅ ስህተት ነው። ኢትዮጵያኖችም እንደዚሁ በኦረሎ ብዙ አሁን መጽሐፈ ትእዛዝ ሰንበት የሚባል ውስጥ ብዙ የኦረሎ አለበት። ሌላም ከመጽሐፍ ቅዱስ ውጭ የሆኑት ህጋጋት የምጠብቋቸው ይኖራሉ። ግን በኤውሮፓ ውስጥ ገንዘብ ስለነበረ መጽሐፍቶቹን እያሳተሙ በዚህ በአስራ ስምንተኛ አስራ ዘጠኝ መቶ አመት አስፋፍተውታል። እሱንም ሲያስፋፉት እነዚህን ታልሙድንም ምሽናንም እንደዚህ ተርጉመው በሚያባዙበት ጊዜ ለሁሉም ዝ አልተዳረሰም። እኔ እዚህ አሜሪካን በምመጣበት ጊዜ ኦልሞስት አምሳ ዓመት በፊት ነው ብዙዎቹ ታልሙድ ሚዝና ምን እንደሆነም አያውቁም። ይሁዲነን ማለት ይችላሉ በአብ ደግሞ እዛ ላይብረሪያቸው ውስጥ ስለሚገኝ እኛ አለን ማለት ነው። ስለዚህ የሁሉም ምዕራባውያንም ኢትዮጵያውያንም ሕጋቸው የተመሰረተ በብሉይ ኪዳን ነው። ይሄ ክሊር ይሁን ሁላቸውም፣ የተመሰረተ ከዛ በኋላ የብሉይ ኪዳን ትርጓሜ ወይም ተጨማሪ የሆኑት ሕጋጋት ደግሞ መኖራቸው፣ አንዳንዱ በአውሮፓ ፕራክቲስ ዞነዋል። በተለይ በየመኖች በደንብ የሚከታተሉ እነሱ ናቸው። ቀጥሎ ደግሞ ምናልባት ኢራክ ያሉት ሶሪያ ያሉት እነዚህም ከመጽሐፍ ቅዱስ ውጭ የሆነቱን የሚያውቁ ነበሩ። በአውሮፓ ያሉት ግን ከኢትዮጵያ ይሁዶች በላይ የታልሙድና የሚሽናን ያወቁ በተግባርን ያደረጉ አሉ ብዬ ማመን ያስቸግረኛል። ልከራከርበትን እችላለን። ስለዚህ ሁሉም ይሁዲዎች ነን የምለው በመጽሐፍ ቅዱስ በዚህ በኦሪት ኦልድ ቴስትመንት በምባለው ሁሉም በዛ ነው የተመሰረተው። እንዲያውም የእስራኤል ሃይማኖት ዋናው እሱ ነው፣ ኦሪት ነው። ከዛ በላይ ግን የትርጓሜው ደግሞ ብዙ ጊዜ ስለሆነ በትርጓሜ በኩል ደግሞ ሌላ ህጋጋትም እንጠብቃለን የሚሉት፣ ለምሳሌ ስለ ሰንበት፣ ስለ እንስሳ አፈራረድ፣ ልዩ ልዩ ተጨማሪ ህጎች አሉ ከመጽሐፍ ቅዱስ የማይገኝ እና እነዚህን ደግሞ እኛ አውሮፓውያኖች እናውቃለን፣ እናንተ አታውቁ ማለት ትልቅ ስህተት ነው። በሁሉም በኩል የምታወቃለን፣ የማይታወቅም አለ። ስለዚህ ዞሮ ዞሮ የሁሉም መሰረት ቤተ እስራኤሎችም ሆኑ ሌሎች ይሁዲዎችም ሆኑ መሰረታቸው አንድ ነው። መጽሐፍ ቅዱስ ላይ ኦሪት ላይ ነው ተመሰረቱት። በትርጓሜው ላይ ዛሬ እውነት ነው። እስራኤል ሀገር በተለይ በየመን ሀገር ለብዙ ጊዜ መጽሐፍቶቹን በቃል እየሸመደዱ የሚያውቁ ስለነበሩ እነሱ እስራኤል ሀገር ስመጡ ሌሎቹንም ማስተማር ጀመሩ። ዛሬ አሁን ባርኔጣ ለብሰው እነዚህን ታልሙድን እናውቃለን ብለው የምዞሩቱ አርባ ዓመት አልነበሩም። እኔ እስራኤል መጀመሪያ ስሄድ አልነበሩም እና ከየት ነው መጡት? ከዚህ ከጥቂት ህዝብ የሆነው የመን ውስጥ የነበረው ይህንን ሁሉ መጽሐፍቶቹንም ብዙዎቹን ይዘው መጡ። ትርጓሜ ነው ብዙዎቹ እና ከአውሮፓም ትንሽ ነበረ። ግን እነሱ ጋር በዛሬ እስራኤል ሀገር ላይ ተስፋፍተዋል። ነገር ግን እኔ የምለው የእስራኤል ሌላም ህዝብ፣ ኢትዮጵያኖች ዞሮ ዞሮ መሰረቱ አንድ ነው። ኦሪት ነው የኦሪትን ትርጓሜ ሌላው ይቀበላል። ኢትዮጵያኖች አቀበሉት የምንማረት ደግሞ ትክክል አይደለም። በጊዜው አመዛዝን ስንመለከተው ኢትዮጵያኖችም እንደዚህ ኦረሎ የሚባል አለ ያላቸው አለ። የአውሮፓን ይሁዲዎችም አላቸው በፕራክቲስ ላይ ግን እኩል ናቸው ማለት ነው። ፕሮፌሰር ኤፍሬም ይስሐቅ ስለ ቃለ ምልልሱ እናመሰግናለን። እሺ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።